የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 13 2016 ዓ ም ዝግጅታችን ጀመረ። አልሸባብ በኢትዮጵያ ላይ የሰነዘራቸው ጥቃቶች ስጋት ሆነው ይቀጥላሉ። ኢትዮጵያ ውስጥ ኢትዮጵያውያንን ሀገር በቀል ሽብርተኝነትን ማበልጸግ በሚል ስትራቴጂ የተለያዩ ብሔር ብሔረሰቦች የወጡ ሃይማኖትን መሰረት ያደረጉ ጽንፈኝነትን ፕሮሞት የሚያደርጉ ሀይሎችን በማስታጠቅ በማሰልጠት ሆምግራውንድ ቴሮሪዝምን አገር በቀል ሽብርተኝነትን ማስፋፋት ላይ ከባድ ስራ እና እንቅስቃሴ ሲያደርግ ነበር። የሰማችኋቸው በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራን ነው። አልሻባብ በሶማሊያ ጎረቤት ሀገሮች ላይ የሚያደርገው ተከታታይ ጥቃት በአፍሪካ ቀንድ ላይ የደቀነውን ስጋት በተመለከተ የባለሙያዎች ትንታኔ ይዘናል። መሳተር ያለበትን ባለጓች የሚናገሩትን ነገር ሰምቶ ፍሮንቱ ላይ እዛ የሚሰራበት ቦታ ላይ ባለጓች ስምሪት ኖሮ በሄክታር ምን ያህል ደን አለው በዛ ቀበሌ ላይ ይፈጣቀው የሚለው ጥያቄ ነው ያለበት እንጂ በችግኝ ምን ያህል ሚሊዮን ምን ያህል ቢሊዮን የሚለውን ብልጦ። አሁን ደግሞ የሰማችኋቸው የአካባቢ ደንና የአየር ንብረት ለውጥ ኮሚሽን የደን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ የሆኑትን ዶክተር ይተብቱ ሞገስን ነው። በዚህ ዙሪያም ሰፋ ያለ ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሑድ መስከረም 13 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ዘና የሚያደርጓችሁንም ሙዚቃዎች አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ቀና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ኢትዮጵያዊቷ አትሌት ትዕግስት አሰፋ በበርሊን ማራቶን የዓለም ሪከርድ ሰበረች። አትሌት ትዕግስት አሰፋ በዛሬ ዕለት በበርሊን በተካሄደው የሴቶች ማራቶን የዓለም ሪከርድን ሰብራለች። ትዕግስት 2 ሰዓት ከ11 ደቂቃ ከ53 ሰከንድ በመግባት ቀድሞ ተይዞ የነበረውን ሪከርድ በሁለት ደቂቃ አሻሽላለች። ባለፈው ዓመት ባደረገችው ውድድርም የግል ምርጥ አሸናፊ የነበረችው ትዕግስት አሰፋ ከጎርጎሮሳውያኑ 2019 አንስቶ በኬንያዊቷ ብርጊድ ኮስጌን የ የሁለት ሰዓት ከ14 ደቂቃ ከ4 ሰከንድ ተይዞ የቀየውን ሪከርድ በማሻሻል በዛሬው ዕለት አዲስ ሪከርድ አስመዝግባለች። ከውድድሩ አጋማሽ በኋላ በአስደናቂ ፍጥነት መሮጧንም ሮይተርስ ዘግቧል። የዓለም ሪከርድን ለመስበር ነበር እየሮጥኩ የነበረው ነገር ግን ይህንን ሰዓት አስመዘግባለሁ ብዬ አልጠበኩም። ይሄ የከባድ ልፋት ውጤት ነው በማለት ከውድድሩ በኋላም ደስታዋን አጋርታለች። ትዕግስት አሰፋ የቀድሞ የ800 ሜትር ሯጭ ነበረች። ይህ የዛሬ ውጤትም ለፓሪስ ኦሎምፒክ 2024 ኢትዮጵያ እየተዘጋጀች ባለችበት ሰዓት የተደረገ ሲሆን ትዕግስት አሰፋ ከጋዜጠኞች በዚህ ውድድር ላይ ትሳተፍ እንደሆነ ተጠይቃ አሁን ነጥብ አስመዝገብ ያለው ነገር ግን ይሄ ውሳኔ የእኔ ሳይሆን የባለስልጣናቱ ነው። እኔን ለቡድኑ የሚመርጠኝ ብሔራዊ ኮሚቴው ነው በማለት ምላሽ ሰጥታለች። ኢትዮጵያ ግብፅና ሱዳን በህዳሴው ግድብ ዙሪያ ውይይታቸውን ቀጥለዋል። ትናንት ቅዳሜ ዕለት በኢትዮጵያ ሱዳንና ግብፅ መካከል የውጥረት አጀንዳ በሆነው በህዳሴ ግድብ ዙሪያ የሚደረገው ሁለተኛው ዙር ውይይት ተጀምሯል። ኢትዮጵያ በዚህ ወር መግቢያ ላይ አራተኛውና የመጨረሻው ዙር የግድብ ውሃ መሙላቷን አስታውቃ ነበር። ይህም ድርጊቱ ሕገ ወጥ ነው የሚል ፈጣን የሆነ ውግዘትን ከካይሮ አስከትሏል። ግብፅና ሱዳን በአራት ነጥብ ሁለት ቢሊዮን ዶላር ወጪ እየተገነባ ያለው ግድብ የአባይ ውሃን መጠንን ያሳንስብናል በማለት ኢትዮጵያ ስምምነት ከመደረሱ በፊት የውሃ ሙሌቶችን እንዳታደርግ በተደጋጋሚ መጠየቃቸው የሚታወስ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ቀድሞ ትዊተር በመሰኘት በሚታወቀው በአሁኑ ኤክስ የማህበራዊ መገናኛ አውታር በኩል ሶስቱ ሀገራት ሁለተኛ ዙር ውይይት በአዲስ አበባ መጀመራቸውን አስታውቋል። ሚኒስቴር መስሪያ ቤቱ ኢትዮጵያ ውጤታማ የሆነ ድርድር በማድረግ በሶስትዮሽ ውይይቱ አማካኝነት መፍትሄ ለማግኘት ቁርጠኛ ነች በማለት በኤክስ መገናኛ አውታር ላይ አስታውቋል። ግድቡ ሲፈጸም የሚያመርተው የኤሌክትሪክ ኃይል መጠንም ሀገሪቱ አሁን ከምታመርተው በእጥፍ የሚልቅ ሲሆን ይህም 120 ሚሊዮን ሕዝብ ላላት ሀገር ትልቅ ማዕከላዊ የልማት እቅድ ነው። በእርስ በርስ ጦርነት እየታመሰች የምትገኘው ሱዳን ባለፉት ዓመታት በግድቡ ዙሪያ ያላት አቋም ተቀያያሪ ሆኗል። በአንጻሩ የተባበሩት መንግስታት ድርጅት በጎርጎሮ ሳያኑ 2025 ቀጠናውን እያሰጋ ያለው ድርቅና የአየር ንብረት ለውጥ ሳቢያ ግብጽ ሙሉ ለሙሉ ሱዳን ደግሞ በከፊል የውሃ እጥረት ያጋጠማቸዋል ሲል ተንብየዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴርሽ የዓለም መንግስታትን ለማንቃት ያለመ ጠንከር ያለ ንግግር አደረጉ። ዋና ጸሐፊው ሊወጡት የማይቻል ቀውስ ውስጥ ሆነናል፣ ለታላቅ ክፍፍል ጥቂት ጋት ብቻ ይቀረን ሲሉ የዓለምን ሁኔታ አስቀምጠዋል። ግጭት፣ መፈንቅለ መንግስትና ቀውስ በብዙ ቦታዎች እያየለ መጥቷል። ዋና ጸሐፊው ባለፉት ዓመታት የባለጸጋዎቹ የሰሜን ሀገራትና በዱ ሰራተኞቹ በደቡብ ሀገራት እንዲሁም በምስራቅና በምዕራብ ያለውን ሁኔታና በሰው ሰራሽ ልህቀት በኩል ስለታለፈው አዲስ መስመርም በንግግራቸው ማካተታቸው ይታወሳል። በዚህ አመትም በቀውስ የተሞላ ሽግግር ነው በማለት የዓለም መንግስታት አጣዳፊ የሆነ እርምጃ እንዲወስዱ ጥሪ አቅርበዋል። ጉቴሬስ አንድ በመሆን ምላሽ መስጠት ያቃተን ይመስላል በማለትም ወቀሳ አቅርበዋል። በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስቴር ሎይድ ኦስቲን ከጅቡቲና ከሶማሊያ ፕሬዚዳንት ጋር በጅቡቲ በዛሬው ዕለት ተወያዩ። የዩናይትድ ስቴትስ የመከላከያ ሚኒስቴር ሎይድ ኦስቲን ጉብኝትም የውጭ ጉዳይ ሚኒስትሩ በአፍሪካ ያደረጉት የመጀመሪያው የስራ ጉብኝታቸው ነው። ሚኒስትሩ በቀጣይ ቀናት ወደ ኬንያና አንጎላ ያቀናሉ። ጅቡቲ ዩናይትድ ስቴትስ በአህጉሪቱ ያላት ከፍተኛ የጦር ሰፈር ነች ያሉት ኦስቲን ካምፕ ለሚኒዌ በቀጠናው ጽንፈኞችን ለመዋጋትና ደህንነትን ለማስጠበቅ ጉልህ የሆነ ሚና አለው ሲሉ ተናግረዋል። አክለውም ዩናይትድ ስቴትስ በጎረቤት ሀገር ሶማሊያ እየጨመረ የመጣውን የአልሻባብን እንቅስቃሴ ለማጥፋት ከአፍሪካ ሕብረት ጋር የሚደረገውን ተልዕኮ ለመዋጋት ከጅቡቲ ጋር በመተባበሯ ኩራት ይሰማታል ሲሉም ተናግረዋል። በዛሬ ዕለት አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም በጎርጎሮሲያኑ መስከረም 22 2023 ዓ ም በሶማሊያ የአየር ጥቃት አለማድረጉን አስታውቋል። ይሁን እንጂ አልሻባብ በቴሌግራም ገጹ አፍሪኮም ባደረገው የአየር ጥቃት ስድስት ሕፃናትን ጨምሮ ከአንድ ቤተሰብ ውስጥ ስምንት ሰዎችን በጥቃቱ አጥፈቷል ሲልም ከሷል። በሌላ በኩል የሶማሊያ መንግስት ኢስሐቅ አብዱላሂ የተሰኘ የአልሻባብ ቡድን ተልዕኮ ኃላፊና የጦር መሪ ከሰባት የግል ጠባቂ ታዋቂዎቹ ጋር በኩል በተሰኘ አካባቢ በዚሁ ጥቃት መገደሉን አስታውቋል። አድማጮች፣ ለምሽት የያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 13 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። 2016 እንዴት ይዞሃል? አሁንማ ፀሐይዋም እየፈካች አየሩም ሞቅ ያለ አይደል? የአዲሱ አመት እቅዳችንን ለመተግበር ተፍተፍ እያለ ነው ሊሊ። እሺ እስቲ አንድ ለዚህ ዓመት ከያስካቸው እቅዶችህ አንዱን ንገረን። ግዴለሽም፣ ሙያ በልብ ይሻላል። አይ፣ እንደውም ተጠያቂነት ሲኖር ነው ሰው ተግቶ የሚሰራው። ስለዚህ ከነገርከን፣ እንደውም ለመፈጸም ትታትራለህ። ስለዚህ አንድ ብቻ በዚህ ዓመት የምመገበውን የምግብ አይነት ለመምረጥ እንግዲህ፣ ያው እንደምታውቂው በእኔ እናንቺ መሀል ቅር እንጂ ድሜም ትንሽ የቀራረበች ስለሆነ አመጋገቤን ለማስተካከል አስብ ያለሁ በዚህ ዓመት ጥሩ እቅድ ነው እንግዲህ አመቱ ሲያልቅ ይሄ እቅድ ምን እንደደረሰ ጠይቃለሁ። አሁንማ ተያዝኩ። በአንቺም አንዱን እቅድሽን ተናገሪያ። እኔ ዋናው እቅድ ከአንተ ጋር ተመሳሳይ ነው ለራሴ ለጤናዬ ትኩረት መስጠት ነው። በተለይ ደግሞ ስፖርት መስራት በየአመቱ እያቀድኩ ያልተሳካልኝ ነገር እሱ ስለሆነ እሱን ነው በዚህ አመት ላደርግ ያሰብኩት። እንግዲህ አሁን ላለፉት ሁለት ሳምንታትን በርትቼ ወቅት ማድረግ ጀምሬአለው። ያው ያዝልቅልሽ በለኝ። አሁንማ አደባባይ ወጥቷል፣ አመታዊ ሪፖርት ስላለብሽ በዚሁ ቀጥይ። እኛም ፕሮግራማችንን ግርማ ተፈራ፣ አህመድ ተሾመ፣ ሄለን ተስፋዬና መሳይ ተፈራ ሆነው ዘመንሽ ይባረክ እያሉ በሚጫወቱት ዜማ ፕሮግራማችንን እንጀምር። Doctor. ድምፃውያን ተሰባስበው ባዜሙት ዘመንሽ ይባረክ በተሰኘ ሙዚቃ ዝግጅታችንን ጀምረናል። አሁን ወደ መጀመሪያው ቅንብራችን ነው የምናልፈው። የአልሸባብ ጥቃቶች የደቀኑት ስጋት ሶማሊያ ከአልሻባብ ጋር የምታደርገውን ፍልሚያ ለማገዝ እንደ አውሮፓያን አቆጣጠር። ከ2007 ጀምሮ ከሶማሊያ መንግስት ጋር አብሮ ሲሰራ የቆየው የአፍሪካ ህብረት የሰላም ልዑክ ቀስ በቀስ ሀገሪቱን መልቀቅ በጀመረበት ወቅት አልሸባብ በኢትዮጵያ ድንበር አካባቢ እና በሶማሊያ በሚገኙ የኢትዮጵያ ኃይሎች ላይ የሚያደርሰው ጥቃት እየጨመረ ሄዷል። ይህም ለአፍሪካ ቀንድ ስጋት እየሆነ እንደሚሄድ የፖለቲካ ሳይንስ ምሁራን ተናግረዋል። የሶማሊያ አጎራባች አገሮች ደህንነታቸውን ለማስጠበቅ ወታደራዊና ዲፕሎማሲያዊ ትብብራቸውንም ማጠናከር እንዳለባቸው አሳስበዋል። እንግዲህ ምሁራኑን ያነጋግራችሁት አንቺና አስማማው አየነው ናችሁ። ፕሮግራማችን እንደሚሆን አድርገሽ አሰናድተሸዋል። ወደዚያው እንለፍ። አልሻባብ በሶማሊያ አጎራባች አገሮችና በሶማሊያ በሚገኙ የኢትዮጵያ ወታደሮች ላይ የሚያደርሰው ጥቃት መጠንና ክብደት እየጨመረ መሄዱን የተለያዩ ጥናቶች ያመለክታሉ። ለምሳሌ በሰኔ ወር አልሻባብ በሰሜን ምስራቅ የኬንያ ግዛት 19 ጥቃቶችን አድርሶ ከ30 በላይ የኬንያ የጸጥታ ኃይሎች መገደላቸውን የደህንነት ጥናቶች ተቋም አስታውቋል። በተመሳሳይ ባለፈው ዓመት የኢትዮጵያን ድንበር ጥሶ በመግባት በኢትዮጵያ የጸጥታ ኃይሎች ላይ ያነጣጠረ ጥቃት ያደረሰው አልሸባብ ባለፈው ሳምንት እሁድ በደቡብ ምዕራብ ሶማሊያ በምትገኘው ባኮል ግዛት የኢትዮጵያ ወታደሮችን ጭነው ይጓዙ በነበሩ ወታደራዊ ተሽከርካሪዎች አጀብ ላይ ጥቃት አድርሷል። አልሸባብ ኢትዮጵያን ጨምሮ በሶማሊያ አጎራባች ሀገሮች ላይ የሚያደርሳቸው ጥቃቶች መጨመር የሶማሊያ መንግስት ታጣቂውን ቡድን ከሶማሊያ ለማስወጣት እያደረገ ባለው ልዩ ዘመቻ ኢትዮጵያና ኬንያ በብቃት ለመሳተፍ ያላቸውን አቅም ለማዳከም ታስቦ ሊሆን እንደሚችል ባለሙያዎች ይገልጻሉ። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ የሆኑት አቶ በፍቃዱ ቦጋለ እንደሚያስረዱት የአልሻባብ ተከታታይ ጥቃቶች ቀጠናውን ለማዳከም እያደረገ ያለውን ጥረት ያመላክታል ይላሉ። ከተወሰኑ ወራት በፊት ሞግዲሹ ላይ ዶክተር አብይም፣ ኦማር ጊሌም የየሀገራቱ ሹሞች በተገኙበት ስብሰባዎች ነበሩ። ስለዚህ የቀጠናው ሀገራት የመተባበር አዝማሚያም አለ። እና ያም አልሸባብም አለርት እያረገ ያለ ይመስላል። እና አንድ የቀጠለው ኦፌንሲቭ አለ አገር ውስጥ፣ ቀጥሎ ደግሞ የታቀደ ኦፌንሲቭም አለ። ያንንም ከአሁኑ ለማክሸፍ ጥረቶችን የማድረግ አዝማሚያ ሊሆን ይችላል። ከዛ ባሻገር ጉዳቶችን እየደረሱበት ስለነበረ የሰው ኃይልም የሚቆጣጠራቸው አካባቢዎችንም የማጣት ሁኔታዎች እያጋጠሙት ስለሆነ ስቲል እድኖ ማሳደር ጥቃቶችን መፈጸም የሚችል አስከር ነኝ የሚል መልዕክት ለማስተላለፍን የታለመ ተደርጎን ሊወሰድ ይችላል። በተለያዩ አመታት በኬንያ ታንዛኒያና ዩጋንዳ የተለያዩ ጥቃቶችንና ጉዳቶችን ማድረስ የቻለው አልሸባብ እስካለፈው አመት ድረስ ኢትዮጵያ ላይ ቀጥተኛ ጉዳት ማድረስ ሳይችል ቆይቷል። አሁን ከመሀል ሶማሊያ እየተገፋ እየወጥ ያለው አሸባሪ ቡድን ተጨማሪ የጦር ሰፈሮችን ለማግኘት ጥረት እያደረገ መሆኑን የሚገልጹት ደግሞ በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ናቸው። ኢትዮጵያ ውስጥ ኢትዮጵያውያንን፣ የሀገር በቀል ሽብርተኝነትን ማበልጸግ በሚል ስትራቴጂው የተለያዩ ብሄር ብሄረሰቦች የወጡ ሃይማኖትን መሰረት ያደረጉ ጽንፈኝነትን ፕሮሞት የሚያደርጉ ሀይሎችን በማታጠቅ በማሰልጠት ሆም ግራውንድ ተረሪዝም ወይም ሀገር በቀል ሽብርተኝነትን ማስፋፋት ላይ ከባድ ስራ እና እንቅስቃሴ ሲያደርግ ነበር እና ኢትዮጵያ ውስጥ በረጅም ዘመን ሲመኝ የነበረውን የሚሊተሪ ቤዝ የሚሊተሪ ቤዝ ወይም ደግሞ ሶሻል ቤዝ የመፍጠር በአልሸባብ ሲምፓታይዝ የሚያደርግ የሚቆረቆር ሃይማኖትን መሰረት ያደረገ ኢንክሉዲንግ የእርዳታ እህል በኢትዮጵያ፣ በሶማሊያ፣ በኬንያ አካባቢ ድንበሮች ላይ በማከፋፈል መንግስታት ለህዝቦቻቸው የደረሱ አይደሉም የሚል ፕሪቴክስት በመፍጠር ሳይኮሎጂ የሰዎችን ሳይኮሎጂ የማበላሸት ያለ አልሸባብ ምቹ የማደግ አይነት በተለይ ወጣቶችን በመስጊዶች በትምህርት ተቋማት የማደርጀት የማሰልጠን ስራዎችን ሲሰራ እናያለን። እንቅስቃሴ ሲያደርጉ እናያለን። እንደ አውሮፓያን አቆጣጠር በ1991 ከሶማሊያ የተገነጠለችው ሶማሌላንድና እንደ አውሮፓያን አቆጣጠር በ1998 ከሶማሊያ ተገንጥሎ የራስ ገዛ አስተዳደር ያወጀው ፑንትላንድ በይገባኛል የሚከራከሩበት ላሳኖድ የተሰኘች የድንበር ከተማ ያስከተለው ግጭትም እንዲሁ ለአልሻባብ መጠናከር ሰፊ ድል እየፈጠረ መሆኑን ዶክተር ሳሙኤል ይገልጻሉ። ሶማሌላንድ ውስጥ ያለው ችግር ኢትዮጵያን በእጅጉ ሊያሳስባት ይገባል ብዬ አስባለሁ። የኢትዮጵያ መንግስት ከዚህ ቀደም ከሶማሌላንድ መንግስት ጋር የሚያደርገውን የጸጥታ የኢንቴሊጀንስ ሼሪንግ የደህንነት እንቅስቃሴዎች አጥብቆ በሁለቱ ወዳጅ ሕዝቦችና መንግስታት መካከል ያለውን ግንኙነት ማጠናከር ካልተቻለ የሶማሌላንድ ጸጥታ መደፍረስ የአልሸባብ እዚያ አካባቢ ውስጥ የመንቀሳቀሻ ግራውንድ ማግኘት እና የሶማሌላንድን የዲፌንስ ላይን ማለፍ ለኢትዮጵያ ተከባድ የሆነ የጸጥታና የሰላም ስጋት ይዞ የሚመጣ ነው ብዬ አስባለሁ እና በዚህ ረገድ ኢትዮጵያ ከሚመለከታቸው ሌሎች አካላት ጋር ጠንካራ ትብብር በማድረግ ምናልባትም ኃይልን እስከ ማስገባት የደረሰ ኢንተርቬንሽን ማድረግ ይገባታል ብዬ አስባለሁ። አልሻባብ የአፍሪካ ቀንድ በቀላሉ የማይገላገለው በሽታ ሆኖ እንደቀጠለ ቢሆንም የሶማሊያ ሰራዊት ራሱን ችሎ የሀገሪቱን ጸጥታ ማስከበር የሚችልበት አቅም ላይ ደርሷል በሚል እንደ አውሮፓውያን አቆጣጠር ከ2007 ጀምሮ የሶማሊያ መንግስት ከአልሻባብ ጋር የሚያደርገውን ፍልሚያ ሲያግዝ የቆየው የአፍሪካ ህብረት የሰላም ልዑክ በዚህ ሳምንት ከሀገሪቱ መልቀቅ ጀምሯል። ይህ ውሳኔ የተደረሰው ልዑኩን በገንዘብ ይደግፉ የነበሩ ሀገራት በመሰላቸታቸው መሆኑን የሚያሰምሩበት አቶ በፍቃዱ አልሸባብ የብሔራዊ ደህንነት ስጋቷ ሆኖ የሚቀጥለው ኢትዮጵያ ግን ደህንነቷን የሚያስጠብቁ ስራዎችን የበለጠ አጠናክራ መቀጠል እንዳለባት ያሰምሩበታል። ሀገራት ቢደግፉን ባይደግፉን አልሸባብ ለእኛ ስጋት ስለሆነ አክት ማድረግ አለብን። ያ ደግሞ ብቻችን ብንሆን እንኳን ምን እናጣለን፣ ምን እናገኛለን የምለውን ለማስላች ከአምሶ ምን ተጠቀምን፣ ከአትሚስ ምን ተጠቀምን፣ ያንንስ ደግሞ ስናገኝ የነበረ ጥቅም ካለ አሁን በባይላተራል ቤዝስ ከሶማሊያ ፌዴራል መንግስት እና በተለይ ከሚያዋስኑን የሶማሊያ ክልል መንግስታት ጋር ያሉ ስምምነቶችና ትብብሮች አሉ እነዛን በማጠናከር መሸፈን አንችልም ሆይ የምለውን አይ ቲንክ ክሪቲካሊ ኢቫሌት ማድረግ ያስፈልጋል። ባለሙያዎቹ አልሻባብ ኢትዮጵያ አሁን ያለችበት ፖለቲካዊ አለመረጋጋት፣ ግጭት፣ የኢኮኖሚ ቀውስና ተፈጥሮዊ አደጋዎች የፈጠሩትን ክፍተት በመጠቀም ተጨማሪ ጥቃቶችን ለማድረስ እንደሚሞክሩ ስጋታቸውን ገልጸዋል። እሁድ እለት በደረሰው ጥቃት አልሻባብ 167 የኢትዮጵያ ወታደሮችን ገድያለሁ ማለቱን ተከትሎ መግለጫው ፕሮፓጋንዳ ነው ሲሉ ምላሽ የሰጡት በሶማሊያ የኢትዮጵያ አምባሳደር ሙክታር መሐመድ፣ አልሻባብ ከ10 ደቂቃ በላይ በኢትዮጵያ መከላከያ ሰራዊት ላይ መተኮስ እንኳን አይችልም ሲሉ አጸፋውን የመቋቋም አቅም እንደሌለው ተናግረዋል። ደረሰ በተባለው ጥቃት ከ300 በላይ የአልሻባብ ታጣቂዎች ሲገደሉ ከፍተኛ ቁጥር ያላቸው አባላቱ መቁሰላቸውንም የመንግስት መገናኛ ብዙኃን የኢትዮጵያ መከላከያ ሰራዊትን ጠቅሰው ዘግበዋል። የሶማሊያ መንግስት የተጣለበት የጦር መሳሪያ ማዕቀብ ሳይነሳና የሀገሪቱ ሰራዊት የሶማሊያን ደህንነት ለማስጠበቅ ያለው አቅም ሳይረጋገጥ የአፍሪካ ህብረት ልዑክ ከሶማሊያ መውጣቱ ኢትዮጵያን የበለጠ ተጋላጭ አድርጋታል የሚሉት አቶ በፍቃዱ ኢትዮጵያ በቀጠና ያላትን ዲፕሎማሲያዊና ወታደራዊ ትብብር ማጠናከር አለባት ሲሉ ይመክራሉ። በዲፕሎማሲው ኬንያን በቋሚነት ከጎናችን ማሰለፍ፣ ጅቡቲን በቋሚነት ከጎናችን ማሰለፍ፣ ዩጋንዳን ማሰለፍ። ከዛ ባሻገር በኢጋድን በአፍሪካ ህብረትን በዩኤንም ሆነ ከአውሮፓ ህብረትን ጋር ባሉን ግንኙነቶች የቴሮሪዝም ትሬት በቀጠናው ካሉ ስጋቶች ከዋነኞቹ አንደኛው እንደሆነ ሁሌ እኛ እንተን ኢንደር ላይ ማድረግ አለብን። አልሻባብ የኢትዮጵያና የአፍሪካ ቀንድ ቀጠና ስጋት ሆኖ ይቀጥላል የሚሉት ምሁራኑ ኢትዮጵያ ብሔራዊ ደህንነቷን ማጥቃት የሚያስችሉ የድንበር አካባቢዎችን ለይታ ልዩ ጥበቃ በማድረግና ከጎረቤት ሀገራት ጋር የደህንነትና የጸጥታ ትብብሮችን በማድረግ ዙሪያ ከፍተኛ ስራ መስራት እንዳለባት አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው ተከተሉን፣ አስተያየቶቻቸውንም አጋሩን። አሁን ለምሽቱ ወደ ያዝነው ሁለተኛው መሰናዷችን ነው የምናልፈው። አሳሳቢውን የኢትዮጵያ ደን ይዞታና መፍትሄዎቹን ይመለከታል። በኢትዮጵያ ያለው ወቅታዊ አለመረጋጋት በኢትዮጵያ የደን ይዞታ ላይ ከፍተኛ ጉዳት እያደረሰ መሆኑን ሁለት የዘርፉ ምሁራን ለአሜሪካ ድምጽ ተናግረዋል። ባለሙያዎቹ የአካባቢ ደንና የአየር ንብረት ለውጥ ኮሚሽን የደን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ ዶክተር የተብቱ ሞገስና ዶክተር አባይነህ ደረሮ በኢትዮጵያ ደን ልማት የሰው ሰራሽ ደን ምርምር ዳይሬክተር ናቸው። የኢትዮጵያ የአረንጓዴ አሻራ መርሃ ግብር ካለፉት ዓመታት ጀምሮ በየዓመቱ በቢሊዮኖች የሚቆጠሩ ችግኞች በመትከል አረንጓዴ ኢኮኖሚን መገንባት ችላለች የሚል ነገርም ይሰማል። አው፣ ልክ ነው። እንግዲህ በሌላ በኩል ደግሞ ጦርነት፣ ግጭትና ለመረጋጋት እንዲሁም ለድርቅ አደጋ ሊያጋለጥ የሚችል የአየር ንብረት ለውጥ መኖሩም ይነገራል። አሁን ያለው ትክክለኛ ሁኔታ ምንድን ነው? አስጊስ ነው ወይ? ከሆነስ ምን መደረግ አለበት? በሚል ዙሪያ ደረጀ፣ እነዚህን ባለሙያዎች አነጋግረህ ያዘጋጀኸው ዘገባለ ወደዛው ንለፍ። በኢትዮጵያ በይፋ የደን ሽፋን መጠን እስከ 19 ሚሊዮን ሄክታር የሚደርስ ሲሆን ካለው የመሬት ስፋት አንጻር 17 ከመቶ መሆኑን ይፋዩ መረጃዎች እንደሚያሳዩ በኢትዮጵያ ደን ልማት የሰው ሰራሽ ደን ምርምር ዳይሬክተር ዶክተር አባይነህ ደረሮ ይናገራሉ። በተለይም ሶስት እና አራት ከመቶ በታች መሆኑን የሰማ ሰው ለዚህ አሀዝ እንግዳ መሆኑን የሚገልጹት ዶክተር አባይነህ ይህ የሆነበትን ምክንያት እንደሚከተለው ያስረዳሉ። በብዙ ሰዎች አምሮ ውስጥ የኢትዮጵያ ደን አርባ ፐርሰንት አካባቢ ከነበረበት ወደ ሶስት ፐርሰንት እንደዚህ ወርዶ ነበር የሚል ብዙ ሰዎች አምሮ ውስጥ ያለ ነገር አለ እና የኢትዮጵያ ቡዲ ባዮማስ የሚባል ፕሮጀክት ነበረ። ያ ፕሮጀክትም ሲያጠና የደኑን ሽፋን ወደ ሶስት ነጥብ ስድስት ፐርሰንት አካባቢ ነበር ያስቀመጠው እና ያ ማለት ደን የሚለው ትርጓሜ በዛን ወቅት እነዛ ሪፖርቶች የሚዘጋጁ በነበረ ወቅት ወይና ደጋ በደጋ በሀይላንድ አካባቢዎች ያለውን ጥቅጥቅ ያለውን የሚያመለክት ነበረ። ከዛ በኋላ ግን በተለይ ኤፍ ኤ ኦ ሁለት ሺህ የፎረስት ሪሶርስ አሴስመንት ግሎባል ሪሶርስ አሴስመንት ፎረስት ሪሶርስ አሴስመንት ሲካሄድ ሀገራት እንግዲህ የተለያየ የደን አይነት አላቸው እና ትርጓሚያቸውም ከሀገር ሀገር ይለያያል። ስለዚህ ሃርሞናይዝ ማድረግ ያስፈልጋል። ከ የተለያዩ ነገሮችን ወደ አንድ ተመደመር አትችልም። አስራ ሰባት ከመቶ ሸፍናል ተብሎ የተገለጸው የኢትዮጵያ ደን ይዞታ ቀደም ብሎ በትግራዩ ጦርነት አሁን ደግሞ በአማራው ክልል ባለው አለመረጋጋት እየተጎዳ መሆኑን የዘርፉ ባለሙያዎች ይናገራሉ። የአካባቢ ደንና የአየር ንብረት ለውጥ ኮሚሽን የደን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ ዶክተር ኢተብቱ ሞጎስ ግን የተባለው የደን መጠን አስራ ሰባት በመቶ መባሉ እጅግ አነስተኛ መሆኑንና የኢትዮጵያ ደን ክምችት ያለበት ቦታና ጦርነቱ አካባቢዎች የተለያዩ መሆኑን ይገልጻሉ። ይህ በዓለም አቀፍ ስታንዳርድ ግን አነው ማለት አንድ ሀገር ሀያ በመቶ ቢያንስ አርባ እስከ ሰባ ያላቸው ደግሞ የተሻለ ደን ያላቸው የሚባሉ ነው። ኢትዮጵያ እንግዲህ ከሀያ በመቶ በታች ነው የደን ሽፋኗ ጂኦግራፊካሊም ደን ያለው ደቡብ ላይ ነው የደቡብ ምዕራብ ላ በአካባቢው ወደጋማ አካባቢ የተሻለ እንግዲህ ዌስተርን ኢትዮጵያ የተሻለ ሞስቸር ያገኛል የአፍሪካ መሆን ስ ዋናነት መዳረሻ ነው። በኢስተርን በኩል ደግሞ እንዲሁ ደግራር የመሳሰሉ ያሉ አብዛኛው ደን ግን የታጨቀው ያው ደቡብ ደቡብ ምዕራብ ላይ ነው። ስለዚህ የትጋነው ጦርነት የሚለው ማሰብ ይጠይቃል። ስለዚህ ለዲፎረስቴሽን ይሄ በተለይ በጣም በብዛ ህይወት የታወቀው በውሃ ተፋሰስ ጥበቃ ላይ ትልቅ ቢና ያለው በካርበን ስቶሬጅ ቢሆን ትልቅ ቦታ የሚሰጠው ሀይ ካብንደንስት ያለው ደን አብዛኛው እንግዲህ ሰላማዊ በሚመስለው አካባቢ ላይ ያለው ማለት ነው። ኢትዮጵያ ይህን የደን መጠን ለማሳደግ ባለፉት በርካታ ዓመታት ስትሰራበት የኖረችውን እንደገና እያመከነችው መሆኑን ባለሙያዎች ይናገራሉ። ከዚህ አንደኛው ጦርነት ነው። በተለይ ጦርነት በተደጋገመበት በሰሜን ኢትዮጵያ ያለው ደን እጅግ የተጎዳና የዝናብ መጠኑም እየቀነሰ መሆኑን ባለሙያዎቹ ያስረዳሉ። ከጦርነቱ በኋላ ወደ ትግራይ ካመራው ቡድን ጋር መሄዳቸውን የሚገልጹት ዶክተር ይተብቱ በትግራይ ደን መጨፍጨፉና ለሀያ ዓመት እንዲያገግም የተሰራው ደን እንደገና ችግር ውስጥ መውደቁን ይናገራሉ። መሀል ኢትዮጵያ፣ ሰሜን ኢትዮጵያ እንግዲህ ከኢኩዌተር በላ ቁጥር ዝናብ ይቀንሳል። እና ኑሮም ቢሆን ያው ለዘመናት እንግዲህ ሀያ ሺ ዓመት ነው የሚባለው ሴትን የተደረገበት ሀገር በመሆኑ ብዙ ደን ጠፍቷል። ረዲ አሁን ሊኖር የሚችለው እንዲህ የተለያዩ ጥረቶች ነበሩ። በደርግ ዘመን ወዲህ በተፈጥሮም እንዲመለስ በተከላም የተወሰኑ ደኖች ለመፍ የትግራዊ ጦርነት ኤክስፔሪየንስ የሚያሳየን ሰው ለሀያ ዓመት እንዲያገግም ያደረገው የደን ሀብት አጥፍቶታል። በጦርነቱ ጊዜ ምክንያቱም ማገዶ በኤሌክትሪክ የለም በአብዛኛው ማገዶ ተጠቃሚ ከተቢሆኑ በታ እና ጫናው ቀላል አይሆንም። በእርግጥ ያችንም ያለች ምንላትን የተበጣጠሰችም ትሆ እንዲ በከፍተኛ ትግል ላይ ያለ ሪስቶር እያደረገ ያለ ደን ይጎዳል። ኦቪቤስ እና በኮንፍሊክት ውስጥ የማይጎዳ ነገር የለም። ባረምንት ሶሻል ኢኮኖሚክ ሁሉም ሁሉም ዳይሜንሽኖች ችግር ላይ ነው የሚወድቁት፣ ማለት ነው። በኢትዮጵያ የአረንጓዴ አሻራ መርሃ ግብሮች ችግኞች የተተከሉ፣ የደን ልማት ስራዎች የተሰሩ ቢሆንም የደን መመናመኑ በመቀጠሉ ምክንያት ከምናገኘው ይልቅ የምናጣው እየበዛ ነው ይላሉ ዶክተር አባይ ነህ። እነዚህ ስራዎች እየተሰሩ ያለ ቢሆንም የደን መመናመኑ ግን እስቲል እየቀጠለ ያለ ሂደት ነው። ይህ ሊሰመርበት ይገባል። የደን መመናመን መጠኑ ከጊዜ ወደ ጊዜ ለምሳሌ በፊት ዘጠና ሺህ ሄክታር አካባቢ በአመት ስንትን ይመለጠር ነበር አሁን ወደ አርባ ሺህን እንደዚህም ደርሷል ወይም እንደዚህ የሚሉ ፊገሮች አሉ። የመመናመን ሬቱ ቢቀንስም ሌሎች ጥናቶችም አሉ። የት የት አካባቢ ላይ ከፍተኛ መመናመን አሁንም ድረስ አክቲቭን እየተካሄደ እንዳለ የሚያሳዩና እነዚህ የቆላማ ደን የምንላቸው በተለይ አካባቢ ላይ ዜም የመመናመን ደን መመናመን ሂደቱ እንደቀጠለ ነው እና አሁን እየተሰራ ያለው ከማልማት አንጻር ያለው ስራ እንዳለ ሆኖ ከጥበቃ አንጻርም በእርግጥ በአሳታፊ የደን አያያዝ በርካታ የተፈጥሮ ደኖች በማህበረሰቡ እንዲጠቀሙ እንዲጠበቁ፣ ማህበረሰቡም ደግሞ እንዲጠቀምባቸው ፕሮግራሞች ተቀርጸው ስራዎች ተሰሩ ነው። ሆኖም ግን ስቲል ፊገርስ ወይም ደሞ አንዳንድ የጥናት ሪፖርቶች የሚያሳዩት ስቲል ኦንጎይንግ የሆነ ወይም ደግሞ ያልቆመ የደን ጣሮ የደን ምንጣሮ፣ ብቻ ሳይሆን ደግሞ ደኑ ራሱ በውስጡ ደግሞ እየተቀየረ እየተመናመነ የሚሄድበት ሂደት ገና ያልተገታና ሰፊ ስራ የሚጠይቅ ነውና ኔት ጌም ግን ሳይሆን ያለን ከደን መጠን አንጻር ሜች ወይም ደግሞ ምንድን ነው ከምንጨምረው የምናጣው እየበዛ ነው፣ ጣው ይበዛል። ስቲል እና ያ ገና ያልተሻገር ነው። ቻሌንጅም ይህ ሊሰመርበት ይገባል። አሁን በስፋት እየተተከሉ ስላሉ ችግኞች ከወዲሁ ሊነገርላቸው የሚያስችል ፋይዳ ምንድን ነው፣ ወደፊትም ምን ለውጥ ሊያመጡ ይችላሉ ተብለው የተጠየቁት ዶክተር አባይነህ ጊዜው ገና ነው፣ ጥናቶች መደረጋ አለባቸው ይላሉ ደን ላይ የሚሰራ ስራ በአጭር ጊዜ ውጤት ያመጣል ተብሎ አይታሰብም። ኦፍኮርስ በአጭር ጊዜ የሚደርሱ የዝርያ አይነቶች አሉ። ግን የደን ውጤት ብዙ ጊዜ ያው ረዘም ያለ ጊዜ ጠብቆ የሚገኝ ስለሆነ ፋይዳውን ለመገምገም እኔ ሳይንሳዊ ጥናቶች መካሄድ አለባቸው። ከየክልሎች ከየወረዳው፣ ከሚመጣው ሪፖርት ባሻገር ጥናቶች ተካሂደው ይሄን ያህል አሁን ያልኩ አይነት ለምሳሌ የደን ቆጠራ እየተካሄደ ነው። እሱ አንድ ጥሩ ጠቋሚ መረጃ ይዞልን ይመጣል ብለን እናስባለን። እና መረጃው ጀነሬት ማድረግ አለብን። አሁን ለመናገር ቱ ወርሊ ይሆናል ኦፍኮርስ በሶስት በአራት ዓመት በሚደርሱ ነገሮች ላይ ለምሳሌ ያው ፍሩት የፍራፍሬ ዛፎች በሶስት በአራት ዓመት የሚደርሱ ለፍሬ የሚደርሱ ዝርያዎች አሉ። እነሱ በሞቶ በተደረጉባቸው አካባቢ ላይ ረ ውጤቱን ማየት መጀመር ይቻላል። እንደዚሁ በጣም ፈጣን አዳጊ የሆኑ ዝርያዎች ላይ በሚሰሩ ስራዎች ውጤቶቹን አሁን ማየት መጀመር ይቻላል። ግን አይ ቲንክ ኢኮሎጁ ላይ ምን አመጣ፣ ኢኮኖሚ ጠቀሜታ ምን አመጣ፣ ይሄ ስራ ሽፋን ላይ ምን አመጣ፣ ከደን ውጭ ባሉ ቦታዎች ላይ የዛፍ ቁጥር በምን ያህል ጨመረ፣ በሄክታር እንደዚህ የሚሉ ነገሮች ዝርዝር ጥናት ይፈልጋሉ። ና አይ ቲንክ ያንን ነው ማለት የምችለው ጥናቶች ያስፈልጋሉ የሚል ለደን ልማትና ዝናብ ከፍተኛውን ድርሻ የሚጫወቱት ተራሮች ቢሆኑም የብዙ ተራሮች አገር የሆነችው ኢትዮጵያ ከዚህ ተጠቃሚ አለመሆኗና በተለይ የሰሜን ተራሮች እጅግ የተራቆጡ መሆኑን ዶክተር አባይነህ ይገልጻሉ። የሰሜኑ ተራራ ከፍታ ከደቡቡ ከፍ የሚል ነው። እና ኦፍኮርስ በዚህ በደቡብ ምስራቅ ባሌ አካባቢ ትልቅ ተራራ ያለበት ስፍራ አለ። ግን አብዛኛው በጣም ኤሊቬትድ ሆኖ ያለው የሰሜኑ ነው። የሰሜኑ ተራራ ደግሞ ተራሮች ደግሞ ከደቡቡ ወይም ከደቡብ ምዕራቡ ጋር ስናነጻጽረው በጣም የተጎዳ ነው። ምክንያቱም ደቡብ ምዕራብ አካባቢ ላይ ወደ ኢኩዌተርም ትንሽ ቀረብ የምትልበት ሁኔታ ስላለ የዝናብ ሁኔታውም ምናምኑም የተሻለ ነው፣ እና ሞይስት ነው፣ እርጥብ ደንም ነው እዛ አካባቢ ላይ ያለው ግን ምስራቅ መካከለኛው ኢትዮጵያና ሰሜኑ ደረቅ የምንለው የተራራ ደን ነው ያለው እና ያው ወደ ሰሜን ስትሄድ ተራሮች በጣም ተራብተው ነው ያሉት እና ሰፋፊ ፕሮግራሞች የሚያስፈልጉት እንግዲህ ተራራ ላይ የሚኖረውን ማህበረሰብ ወዶ አይደለም የመሬት እጥረት ነው ስለዚህ እዛ ላይ ምን እናድርግ የሚል እንደ ማህበረሰብ በየደረጃው በየወረዳው በየቀበሌው ምክክር ማድረግ ያስፈልጋል አንዳንድ ኬዝ ወደ ጉና ተራራ ላይ እንደዚህ መሰለኝ ስራ ሄደን ከገበሬዎች ጋር ስንወያይ ገበሬዎቹ መሬት አማራጭ መሬት ቢያገኙ ሌላ ቦታ ክልሉ መንግስት ቢያሰፍራቸው በጣም በደስታ መስፈር ይፈልጋሉ። ግን ያ ነው አሁን እንግዲህ የመሬት እጥረቱ አለ እንጂ ማህበረሰቡ እዛ ላይ በመኖሩ ራሱ ከክሮፕ ከምርታማነትም አንጻር ከምንም አንጻር ያን ያህል እነዛ ቦታዎች ግን ኔቸር ፓርክ በሌሎች የደን ልማት ስራዎች ኔቸር ፓርክ ሲባል ነሴሳሪሊ ዛፍ ላይሆን ይችላል ጓሳም ሊሆን ይችላል እንደዚህ አነስተኛ ቁጥቋጦዎችም ሊሆን ይችላል። እንደከፍተው እና እኔ አይ ቲንክ ትልቅ ፕሮግራም ያስፈልጋል ሰሜኑን ማውንቴን አሁን ብዙ የእርከን ስራዎች ተሰርተዋል። ማለት በየአመቱ ደግሞ ገበሬው ለተፈጥሮ ሀብት ልማት እያለ ብዙ ጉልበቱን አፍስሷል እና የተሻለውን እንግዲህ በጥምር ደን ግብርና አሰራር እና ወደ ደን የመለወጡ ነገር ትኩረት የሚያሻው ከደቡቡ ይልቅ ሰሜኑ ነው። ኦፍኮርስ ሌሎች ባለሙያዎችም እንዳሉት ማለት ነው። የአገሪቱ በተለይም የግብርና ባህልና የመሬት አጠቃቀም ለደን ልማት ያለውን አስተሳሰብ አዛብቶታል ይላሉ ዶክተር የተብቱ። እውነት ለመናገር ኢትዮጵያ ባህሉ ራሱ እጅግ በጣም አስቸጋሪ ነው። ባህሉ አራሽ ነው፣ ወይም ደግሞ ሳባው ነጋዴ ነው ከጊዜ በኋላ ያመጣው እንጂ ሌላ ካልቸራል አክቲቪቲያችን ውስጥ ደንድ የሚለው የሽፍታ መደበቂያ ወይ ምናምን እንጂ አስፈሪ ቦታ ተደርጎ ነው የሚሳለው እስከዛሬ እና በካልቸራችን ውስጥ መሬት እንኳን ለመስጠት እንሰስታለን። አሁን ያለልንን ወደ እርሻ የመቀየር ህልም ነበረ እስከዛሬ ያሳለፍን ዘመናችን ምን ማለት ነው? አንድ ገጠሩ ስትሄድ እርሻ መሬት አለ፣ ቪሌጅ አለች፣ ግጦሻ አለ፣ ደን ስትለው ይሄ ደን የሚጠፋ ነው። ይህ ካልቸር አግራሪያን ካልቸር በጣም ጎድቶናል። እንደ ተራራማ ሀገር የሌቁርስ ደን ላይ ኢንቨስት ብናደረግ እርሻውን ተስተካክሎ ሃይድሮፓወር ከውሃ ከተማ ልማቱ ከዚህ ከኢነርጂው ጋር ተያይዘው ነው መስኖ ልማት በየቆላዎች አካባቢ ያለው እንቅስቃሴ ሁሉ ቱሪዝሙ የተዋበ ሀገር በመፍጠር ራሱ ያል ደን በቃ ሁለ ገብ የሆነ ለውጥ ለማምጣት የደን ልማት የደን ጥበቃው ትልቅ ሚና እንዳለው የሚረዳ የተማረ ትንሽ ማህበረሰብ አለ እንደ ማህበረሰብ ግን ሪል ይህንን ትልቁን ጉዳይ የፕሮስፔሪቲ መሰረት መሆኑን ደንን የህልውናውም ደግሞ ሪሊ ማረጋገጫ መሆኑ የተረዳው ማህበረሰብ አልነበረም። ትንሽ ትንሽ አሁን በችግኝ ተከላ መተናል። ችግኝ ግን በቢሊዮን እየቆጠርን እንደ ዋና ሜትሪክስ መውሰዱ ተገቢ አይደለም ባይ ነኝ። ከቀበሌ ወረዳ፣ ዞን እስከ ክልል እስከ ፌዴራል ድረስ መሆን ያለበት ተክላለሁ ፕላን የሚደረገውም በዚህ ሄክታር ወፍ ደን መባል አለበት። አንድ አንድ ሄክታር ደግሞ ምን አስር አስራ ምዛፍ ስለያዘ ደናተለውም አንድ እንደ ፎረስትሪ ስታንዳርድ እንደውም በቲምበር ከሄድ በ ሞደርን ሃይቴክ ፕላንቴሽን ስካል እስከ ሁለት ሺ አምስት መቶ ሶስት ሺ ዛፎችን መያዝ አለበት እና በዛ መልክ እየተሰራ ነው ሪል ሪፖርት የሚደረገው በቢሊዮን ችግኝ ደግሞ ያለበት ውስጥ በሄክታር አንድ ቀበሌ የፈጠረው የተሸፈነ አረንጓዴ የሆነ አገልግሎት የሚሰጥ አየሩን የሚቀይር በቲምበር ለእንጨቱ ውጤታማ የሚያደርገን ነው እየሰራ ያለ ነው የሚለው ገና ነው። ሁሉም ሀገሮች አስራ አምስት አመት ይከስራሉ። ከዛ በኋላ በዘመቻ እንደማይሳካ ህዝቡን በማነቃነቅ ብቻው እንደማይሳካ ኢንቨስትመንት እንደሚጠይቅ ሳይንስ ቴክኒካል ነገሮች እንደሚጠይቅ መሬት ራሱ እንደ ካልቸር ለእርሻ መሬት እንደምንሰጠው ለደን መሬት ፎረስት ላንድ የሚባለው ኮንሰርት ራሱ በደንብ ዲቨሎፕ አድርጎ ከመሬታችን ከኢትዮጵያ ቅድም እንዳልኩ አርባ መቶ ቢሆን የተሻለ ኢኮሎጂካል ስቴብሊቲ ያላት ሀገር ትሆናለች። ያንን መሬት ለመስጠት ራሱ ፈቃደኝነት መኖር አለበት። ያ ፈቃደኝነት ደግሞ በህግ መደገፍ አለበት ነው በተቋማት መደገፍ አለበት እና ብዙ እንቅስቃሴዎች አሉ። የልፋታችንን ያህል እንደ ውጤት ስላላየን ተስፋ መቁረጥ የለብንም። ብዙ ሀገሮች በዚህ ውስጥ ነው ያለፉት። ነገር ግን መሳተፍ ያለበትን አባለጎች የሚናገሩትን ነገር ሰምቶ ፍሮንቱ ላይ እዛ የሚሰራበት ቦታ ላይ ባለቤቧን ስምሪት ኖሮ በሄክታር ምን ያህል ደና ያለው በዛ ሌላ ይፈጠርከው የሚለው ጥያቄ ነው ያለበት እንጂ በችግኝ ምን ያህል ሚሊዮን የሚለውን ብንጦ ደን ልማት በከተማ ዛፎች ብቻ ሳይሆን ዋናው ገጠር ነው የሚሉት ዶክተር አባይነህ የደን ችግር በተቃረኑ ፖሊሲዎችና ተናጥል እርምጃዎች ሳይሆን ሁሉን አቀፍ ለውጥ መካሄድ ይኖርበታል ሲሉ ይከራከራሉ። ሶሻል ፎረስት የከተማ አርባን ፎረስትሪ ለጌጥ ለምን የሚተከሉ አሉ። ገጠሩ ዋናው ግን በደን ሸፈን የሚባለው በጥናት ተመስርቶ ለ አይደለም ሁለት ነገር አንዳንዱ እኮ የሚጠፋውም ክላይሜቱ ወይም ሰው የሚሰራ ተመቸው ፒኤች ይባል ነገር አለ። ፈርቲሊቲ ብዙ ነገር አለ አፈር ውስጥ ክላይሜት ውስጥ ደግሞ የሚፈልገው ሚዲቲ ይኖራል። አንዳንድ ዛፍ ስንሳ ሰባ ሰማንያ በመቶ ሚዲቲ ከሌለው ደህና ዝናብ ከሌለው አይጸድቅም። ከብቶች በዛ ላይ ልክ ናቸው። እዚያ ሀገር ልክ ካልቸር ነው ስሱ ከደን ልማት ጋር አይሄድም። ብዙ የሚታረጉ በህግ በተቋም በቴክኒካል አስፔክቶች በፖሊሲ በጣም ይስተካከሉ ነገሮች መኖር አለባቸው። በዛ ሁለት ኢንቨስትመንት ነው የሚጠይቀው። ደሀገር አሁን ያለው ኦፖርቹኒቲ አለ። በዚህ በአየር ንብረት ለውጥ ማንኛውም ሀገር ካርበን ማከማቸት የሚችል ስራ ለሩሲያ በቦተንሰስ ካርበን ነው የሚያከማቸው ወዳካላቸው እስከሰራ ድረስ የገንዘብ ድጋፍ አያጣም ብዬ ነው ሲስተሙን ፋሲሊቲውን የተቋሙን ነፍጠር ሊሆን ይችላል እ ባይዘወይ ሲያርጂ ፋሲሊቲ የሚባላለ ብዙ ሀገሮች አሁን የተወሰነ ገንዘብ እያስገቡ እኮ። በየአመቱ መቶ ቢሊየን ምናምን የሚባሉ ነገሮች ዶላር ድረስ ይገባሉ እኮ ሀገር በዚህ በደን ልማት እና እነዚህ ሁሉ ነገሮች ሲስተካከሉ ነው። መሬት አለ ወይ የተለየ መሬት ውስጥ ወደ ደን እየተለወጠ ነው። በሙያና በቴክኒክ ቅድም ያልካቸው ችግሮችን እንትን በሚያደርግ የተመረጠ ዛፍ በተመረጠ አላማ እዛ ቦታ ላይ የተከለ ነው ወይ የሚለው ሁሉ ስ በፖሊሲ የእንስሳት ልማት ኦብጀክቲቭ አለን፣ የደን ልማት ኦብጀክቲቭ አለን፣ ነው የሚታረጉት። እንዲሁ ሌላው የሚያስቸግር ነገር ግብርና ሚኒስቴር የምትሄድ ገና ሰባ ሚሊየን ሄክታር የምትታረስ መሬት አለኝ ይላል። እንዲያ ደግሞ አርባ መቶ ማለት እንግዲህ አርባ ሚሊየን ቢያንስ የኢትዮጵያ መሬት በደን መሸፈን አለበት። ይህ እንዴት አንታጎኒስቲክ የሆኑ ፖሊሲዎች ከተለያዩ ተቋማት በአንድ መንግስት አንድ ሀገር ውስጥ እየተካሄደ በጣም ቻሌንጂንግ ነገሮች አሉና፣ የፖሊሲውን ሃርሞናይዝ ማድረግ ተቋማትን ማጠናከር ህዝብ መሳተፍ ባለበት በአቅሙ እንዲሳተፍ ማድረግ ሶሻል ፎረስትሪ ላ ችግር የለም። ካምፔን በምን የሚሰራ ከተማ ውስጥ በጓሮ በምን እንዲተክለው ላይ ይሳተፍ ምናልባትም ገጠር ውስጥም ደግሞ አንዳንድ ጉልበቱን አስፋገሩ የሚጠይቁ ወፋ ሊሆን ይችላል። የተለያዩ ነገሮችን ሊያግዝ ይችላል። ነው የግድ ነው። እገዛ ያስፈልጋል። ግን ኢንስቲቱሽናሊ ከላይ ከጠቅላይ ሚኒስትር አይዞ እያንዳንዱ ለባንድ ውሃ ላይ የሚሰራ እርሻ ላይ የሚሰራ ደን ላይ የሚሰራ መሬት የሚፈልገው ማንኛውም ተቋም አብሮ እየተመራ የማይቃረኑ ኦብጀክቲቮች የተቃረኑ ያርቃሉ እያስተካከለ መሄድ የግድ ያስፈልጋል ና ኦቨርሃውል የሚደረጉ ብዙ ነገሮች አሉ። ሰክሰስፉል ከመሆናችን በፊት እየነማ መስከረም 7 2016 በተካሄደው ሁለተኛው ምዕራፍ የመጀመሪያው ዓመት የአረንጓዴ አሻራ መርሃ ግብር ማጠቃለያ ጠቅላይ ሚኒስትር ዶክተር አብይ አህመድ መርሃ ግብሩ ከተጀመረ እስካሁን 32.5 ቢሊዮን ችግኞች መተከላቸውን ጠቅሰዋል። የአሁኑን ጨምሮ በአራት ተከታታይ ዓመታት 25 ቢሊዮን ችግኞች ለመትከል መታቀዱንም ተናግረዋል። እስከ ዛሬ ከተተከሉት ችግኞች ምን ያህሎቹ እንደጸደቁ ለማወቅ ጥናት የሚያስፈልገው ሲሆን አሁን ባለው መረጃ አጠቃላይ የኢትዮጵያ ደን አንጻር እየለማ ካለው እየጠፋ ያለው ደን የሚልቅ መሆኑን ያነጋገርናቸው ባለሙያዎች ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊነን በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። አሁን ግን ሰዓቱ የሙዚቃ ነው አይደል? ትክክል። ከቀድሞቹ የኛ አባላት አንዷ የነበረችው ለምለም ሀይለ ሚካኤል በላ ልበልሃ እያለች የምትጫወተውን አዲስ ሙዚቃ እንጋብዝና በሱ ዘና ብለን እንመለሳለን። አሪፍ ምርጫ ነው። ለምለም ትቀጥላለች። I'm going to I'm going you go to the I'm the I'm to the I'm to the Bis wie gab bei dir Liebe, da tat am Fuß hinternd marode da, als ich mich bis und hat መሰናዷችን አሁንም ይቀጥላል። ተከታዩ ዝግጅታችን ምን ይሆናል? ሊሊ ተከታዩ ደግሞ ከሳምንታት በፊት በአዲስ መልክ ወደ ተመልካቹ ተመለሰውን ተወዳጁን ምን ልታዘዝ የቴሌቪዥን ድራማ ይመለከታል። ታዲያ ምን ልታዘዝ ሰዎች የፖለቲካ ይዘት ባላቸው ጽሁፎች፣ ትችቶችና ትንታኔዎች ለእስር ይዳረጉባታል በምትባለው ኢትዮጵያ ከአራት ዓመት በፊት ምን ልታዘዝ በሚል ርዕስ በሀገር ውስጥ ቴሌቪዥን ይተላለፍ የነበረው ስላቃዊ ተውኔት ፖለቲካ ቀመስ መልክቶችን አሽሙሮችንና ሽሙጦችን በድራማ መልክ በማቅረብ የብዙ ተመልካቾችን ቀልብ መያዝ ችሎ ነበር። በወቅቱ የነበረበትን ሳንሱርና ጫና ተቋቁሞ በሶስት ምዕራፍ የተላለፈው ምን ልታዘዝ በበረታበት ጫና ቢቋረጥም ከአራት ዓመት በኋላ በአራተኛው ምዕራፍ ወደ ተመልካቹ ተመልሷል። ሌሊ እንግዲህ ምን ልታዘዝ በሚያነሳቸው ሀሳቦች ባሉበት ተግዳሮቶችና ስላቃዊ ተውኔቶች ለማህበረሰቡ ባላቸው ፋይዳ ዙሪያ ከድራማው ጸሐፊ ዳይሬክተርና ፕሮዲውሰር በኃይሉ ዋሴ ወይም ዋጄ እንዲሁም ከድራማው መሪ ተዋናይ ሚካኤል ታምሬ ጋር ቆይታ አድርገሽ ነበር። ወደ ዝግጅቱ እንለፍ። ይህ ሁሉ ጋዜጣ ሲገለጥ የት ነበራችሁ ማለት ነው? ቀኑን ሙሉ ሲያነቡብህ ዝም ብለህ ትሉ ነው እንዴ? ላይናቸው ጥሩ አይደለም ማለት ነው። ምን ልታዘዝ የቴሌቪዥን ድራማ ከአምስት ዓመት በፊት በፋና ቴሌቪዥን መተላለፍ ሲጀምር መቼቱ አንዲት አነስተኛ ካፌ ውስጥ ነበር። አያልቅበት በተሰኘ ገጸ ባህሪ በሚመራው በዚህ ካፌ ውስጥ የሚሰሩት ሶስት አስተናጋጆችና አንድ ባሬስታ እንዲሁም ካፌውን ለመጠቀም የሚገቡ የተለያዩ ሰዎች በኢትዮጵያ ያለውን ነባራዊ ሁኔታ እንዲያንጸባርቁ ተደርገው ነው የተሳሉት በምን ልታዘዝ ከመንግስት አስተዳደራዊ ተግዳሮቶች አንስቶ ኢኮኖሚያዊ፣ ማህበራዊ እና ሌሎች በማህበረሰብ ውስጥ የሚነሱ ችግሮች ይንጸባረቃሉ፣ ይተቻሉ። አራሚ ነው። መጨረሻው ከአራት ዓመታት መቋረጥ በኋላ ወደ ተመልካች ሲመለስ ካፌውን ጨምሮ የካፌው ሰራተኞች፣ ተጠቃሚዎች፣ ጋዜጣ አዘዋሪዎች ሁሉም ማረሚያ ቤት ውስጥ ገብተዋል። ከጀርባው ታራሚ የሚል ጽሑፍ የተጻፈበት ተመሳሳይ ልብስም ለብሰዋል። የድራማው ጸሐፊ ዳይሬክተርና ፕሮዲሰር በኃይሉ ዋሴ የድራማውን መቼት ወደ ማረሚያ ቤት የቀየረው በአሁኑ ሰዓት ኢትዮጵያ ውስጥ ሁሉም ሰው ታራሚ በመሆኑ ነው ይላል። መታረም የሌለበት አካል የለም ብለን አናስብ። አላስብም ፐርሰናል፣ ሁላችን መታረም አለበት ብዬ አስባለሁ። ኢትዮጵያ ውስጥ የሚሳተፍ በትልቁ ደግሞ ፖለቲካ የሚሳተፉ አካላት ለገባንበት ቀውስ አላፊነት አለባቸው እያስባለሁ፣ መታረም አለባቸው እያስባለሁ ወደ ውጭ አሁን እንደ አንድ ጸሐፊ፣ ራሴን ከኢትዮጵያ ወጥ አድርጌ እንደዚህ ኢትዮጵያን ባያት እንደሆነ ወጥ አድርጌ እንደሆነ ነገር ባያት ማለት ነው። መርከብ ብትይ ከመርከቡ ወጥ አድርጌ መርከቡን ባየው መታረም አለብን። ከእስር ቤትነቱ ይልቅ መታረሚያ ቤት የሚለው እና ያልታሰረ የለም መታረም የሌለበት ሰው የለም ብዬ አስባለሁ። ስለዚህ ያ ነው። ካፌውን እዛ ውስጥ ገብቷል። ከሳምንታት በፊት በድጋሚ ወደ ቴሌቪዥን መስኮት የተመለሰው ምን ልታዘዝ ከተለመደው ወጣ ባለመልኩ የመጣበት ፖለቲካዊ ሳታይርነቱ በተመልካች ዘንድ ከፍተኛ ተቀባይነትን ቢያስገኝለትም ለበርካታ ፈተናዎችም አጋልጦታል። እያንዳንዱ የድራማው ክፍል ከመታየቱ በፊት ከሚደረግበት ሳንሱር ጀምሮ በርካታ ጫናዎችን እንዳስተናገደም ቢንያም ይገልጻል። የተለያዩ ጫናዎች ነበሩ፣ ድራማውን እንዳንሰራ ከያን ጊዜ ስንሰራ ከነበረው ቴሌቪዥን ጣቢያ ጋር ችግሮች ነበሩ። ከድራማውን ኢንተርቴን ከማድረግ ይልቅ ስብሰባ ምናምን ኮንተንቶቹ ላይ በጣም ብዙ ዲስከሽኖች ነበሩ። ያ ለሚጽፍ ሰው፣ ለሚያዘጋጅ ሰው፣ ለፍቶ ሰርቶ ሄዶ ኮንተንት ለሚሰጥ ሰው ኮንተንት ላይ እንደገና ስብሰባ መሰብሰብ በጣም ያደክማል፣ ያለፋል እና ያ በራሱ የአምሮ ዝለት አለው። ከዛ የምንችለውን ያህል ዲሊቨር ካደረግን በኋላ መጨረሻ ላይ ጫናዎቹ እየበረቱ ሲመጡ እስቲ እስከ ዛሬ ያልነው ይበቃል፣ ከዚህ በኋላ ደግሞ ጊዜው ሲፈቅድ ከእንደገና እንመጣለን አለን። ግን ቶሎ ጊዜው አልፈቀደም ነበረ። በ2010 ዓ ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በፖለቲካ ተሳትፎ፣ በነፃ ሚዲያ እና በሌሎች አፋኝ ህጎች ዙሪያ የታዩ መሻሻሎች ተመልሰው መጥፋታቸውን የተለያዩ የመብት ተሟጋች ተቋማት ይገልጻሉ። በርካታ ጋዜጠኞች፣ ጸሐፊዎችና ተቺዎችም ለእስር ተዳርገዋል። እነዚህ ሁኔታዎች ግን በኃይሉን በጽሁፉ ከሚያነሳቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች አልገቱትም። ለዚህ ደግሞ ምክንያቱም ስለ ሀገሬ ስለሚያገባኝ ነው ይላል። ኃላፊነት የሚሰማኝ ስለ ሀገሬ የሚያገባኝ አንድ ዜጋ ነኝ ብዬ አስባለሁ። እነኝም ደግሞ እና እኛ ሀገር ደግሞ እንደዚህ የሚሰማሽ ከሆነ ማለት ነው፣ ፖለቲካውን አለመከታተል የፖለቲካውን ሁኔታ አለመስማት አትችይም። እኔ ደግሞ ሙያዬ ጸሐፊ ነኝ። ከዛ በፊት ፊልሞች ይሰራለሁ አዘጋጃለሁ። እጄ ላይ ካሜራ አለ፣ እጄ ላይ እስክሪብቶ አለ። ስለዚህ የዚህ ጉዳይ ቪክቲም ኮንኩኝ፣ ይሄ ነገር መውጣት አለበት እና አንድ የአርት ሰው በሆነ መንገድ ኤክስፕረስ መደረግ አለበት። በምን ልታዘዝ ድራማ መሪ ገጸ ባህሪ የሆነውን አያልቅበትን ወክሎ የሚጫወተው ሚካኤል ታምሬ ነው። ምን ልታዘዝ በአዲስ መልኩ ሲመለስ በምን መልኩ መሆን አለበት በሚለው ላይ ብዙ ተወያይተንበታል የሚለው ሚካኤል የማረሚያ ቤት መቼት አሁን ኢትዮጵያ ያለችበትን ሁኔታ የሚገልጽ ነው ይላል። የዛሬቷን ኢትዮጵያ ብቻ ሳይሆን ያለንበትን የአይምሯችን ሁኔታ፣ መንፈሳችን፣ ሕሊናችን ያለበትን ሁኔታ ይገልጻል። እንዳልሽው ከአራት ዓመት በኋላ ደሞ የመጣል አራት ዓመት ኖረን እና በበፊቱ ካፌ ሊመጣ አይችልም። ምክንያቱም ነገሮች በጣም ተለዋውጠዋል። አሁን ካለው ነባራዊ ሁኔታ አንፃር ሰዎች በምን አይነት ቁመና ላይ ነው ያሉት፣ በምን አይነት የአስተሳሰብ ሁኔታ ውስጥ ነው ያሉት የሚለው በጣም ኢምፖርታንት ነበረ። ሚካኤል ወክሎ የሚጫወተው አያልቅበት አስተዳዳሪ ወይም አመራር ላይ ያለ በመሆኑ በርካቶች ገጸ ባህሪውን ኢትዮጵያ አሁን ካላት አመራሮች ጋር ያመሳስሉታል። የገጸ ባህሪው ንግግሮችና ድርጊቶችም ፖለቲካዊ አሽሙሮችን ያዘሉ ናቸው። ታዲያ ሚካኤልን ለእስር ይዳርገኛል ብለህ አትፈራም ወይ ስል ጠየኩት። አሁን ያን እንደዛ አላስብም። እውነት ለመናገር ላይኖራል ብዬ አላስብም። ከኖረን በቃ ሌሎቹ እንደተቀበሉት መቀበል ነው። ግን አይሆን አይኖርም ብለን እናስባለን። ለምን መሰለሽ ትልቁ ነገራችን እንዴት ነው መፍትሄ የምናመጣው የሚለው ነገር ላይ ነው ትኩረት እያደረግን ያለነው። እንደ ሰዎች እንዲነጋገሩ፣ ጉዳዩ ላይ እንዲወያዩ ለማድረግ የሆነ የጀመርነው ነው ነገር አለ። ስለዚህ ይሄኛውን ሁሉም ሰው ይረዳዋል ብለን እናስባለን። ሚካኤልን ከእስር ስጋት ይልቅ የሚሰማው ኩራት ነው።

ስለዚህ ለእኔም ሕክምና ነው ይሄ፣ ጭንቅ የሚለይን ነገር ያክምልኛል። በኃይሉ ምን ልታዘዝ በድራማው ለሚሳተፉ ተዋናያን ብቻ ሳይሆን ለተመልካቹም መተንፈሻ እንዲሆን ነው ፍላጎቱ። ዋና ዓላማውም በድራማ ውስጥ በሚነሱ ሀሳቦችና በሚተላለፉ መልእክቶች ወደ ተግባር የሚመሩ እንዲሁም ለሀገር ህልውና የሚጠቅሙ ሀሳቦችን ማንሸራሸሪያ መድረክ መፍጠር መሆኑንም ይናገራል። በተለይ ሀገር እየመሩ ያሉ ፖለቲካው ላይ ዲስኮርሱ ላይ በጣም የሚሳተፉ ሰዎች እንዲያውቁት የምንፈልገው የሚታዘብ ሀገር ግድ የሚለው ዜጋ እንዳለ፣ አንዳንዴ እንደዛ ያንን የሚረሱት ይመስለኛል። የሆነ አይነት አለም ውስጥ ያሉ አይነት ስሜት ይሰማኛል እንደዛ እና ግድ የሚለው ሰው እንዳለ እንዲያውቁ እንፈልጋለን። ሀሳባችን እንዲሰማ እንፈልጋለን። አድሬስ እንዲ ስለዚህ የምናነሳቸው ሀሳቦች ከዚህ የሚወጡ ናቸው። በትልቁ ሀገርን ነው የምናየው እና ሀገሪቷ ላይ የሚከናወኑ ክንውኖችን ሶሻልም፣ ፖለቲካ ያው ፖለቲካው የአንድ የማህበረሰቡ አንድ አካል ስለሆነ ቅድም እንዳልኩሽ ደግሞ እኛ ጋር ስለበዛ እነሱን ሀሳቦች ነው የምናነሳውን ኤክስፕረስ የምናደርገው። ዋናዋን ኢትዮጵያ፣ ትልቋን ኢትዮጵያ እንፈልጋታለን፣ እንወዳታለን። በቀን ከዚህ ነው እንግዲህ የሚወጣው ሀሳቦቹ ኢትዮጵያን ከመውደድ ኢትዮጵያን ከመፈለግ የሚመጣ ነው። በአዲስ መልክ የተመለሰው አራተኛው የምን ልታዘዝ ምዕራፍ ዘጠነኛ ክፍል ላይ ደርሷል። በሀገር ውስጥ ሀገሬ ቴሌቪዥን ላይ ከሚከታተለው ተመልካች በተጨማሪ ምን ልታዘዝ በሚል የዩትዩብ ገጹ ላይ በመቶ ሺዎች የሚቆጠሩ ተመልካቾች በየሳምንቱ በጉጉት ይጠብቁታል። በዚህ መሃል ታዲያ ዳግም ቢቋረጥስ የሚለውን ስጋት በርካቶች ይጋሩታል ቢንያምን ጨምሮ አይዲያ መውጣት አለበት ሰው መናገር አለበት ብሎ የሚያስቡ ከሆነ ይሄን የሚያስቡት ለራሳቸው ብቻ ብሎ አይደለም ለሀገር ብለው ለማህበረሰቡ ብለው የሚያስቡ ከሆነ ያሰሩናል ስለዚህ ጀምር ብለን የጀመር ነውና እስካሁን እየሰራን ነው አላቅም አሁን ነገ ምን እንደሚፈጠር አላቅምኛ እያንዳንዷን ክፍል እንደ መጨረሻ ክፍል ነው እየሰራ ያለ ነው ሆነስትሊ ስፒኪንግ ሊያቆሙት ይችላሉ አላቅም የሚያስቀጥሉን ከሆነ ደግሞ በትልቁ ለሀገር አስበዋል ብዬ አስባለሁ ፐርሰናሊ የሆነ ነገር ኤክስፕረስ እየተደረገ ነው ይጠቅማል ብለው አስበዋል ማለት ነው ከዩኒቨርሲቲ በሰብል ሳይንስ የተመረቀው እና ከፊልም ስራው ጎን ለጎን ከቤተሰቦቹ ጋር አንደኛ ደረጃ ትምህርት ቤት የሚያስተዳድረው ቢኒያም ከምን ልታዘዝ በተጨማሪ አስኳላ የተሰኘ በዲኤስቲቪ ላይ በሰባ ክፍል የተላለፈ የቴሌቪዥን ድራማ እና ሌሎች የፊልም ስራዎችን ሰርቷል። በሁሉም የኪነ ጥበብ ስራዎቹም እሱ ከማህበረሰቡ የተማረውን የወረሰውን እና ያሳደገውን ማጋራት እንደሚፈልግ ይገልጻል። እኔ የተማርኩት ሞር ከማህበረሰቤ፣ ከሃይማኖቴ፣ ከሀገሬ ታሪክ ነው እና በዚህ ውስጥ ነው የኖርኩት እና ይህንን ሼር ማድረግ እወዳለሁ ይህንን ኤክስፕረስ ማድረግ ደስ ይለኛል እና አስተማር ሳይሆን መመካከል ከሰው ጋር ሼር መደራረግ ደስ ይለኛል፣ በተለይ ከትውልዴ ጋር። የፖለቲካ ሳታይር ወይም ፖለቲካ ቀመስ ስላቃዊ ተውኔት፣ የፖለቲካ አስተያየቶችና አመለካከቶች በነፃነት እንዳይንሸራሸሩ በሚከለከልባቸው ማህበረሰቦች ውስጥ ፖለቲካዊ መልእክቶችን ለማስተላለፍ ጥቅም ላይ ይውላል። ከምን ልታዘዝ በተጨማሪ ግራና ቀኝ የተሰኘ ተመሳሳይ ዘውግ ያለው የቴሌቪዥን ድራማ ላይ እየተጫወተ የሚገኘው ሚካኤል ኢትዮጵያ አሁን ላለችበት የፖለቲካ ውጥንቅጥ የፖለቲካ ሳታየር ትልቅ አስተዋጽኦ አለው ይላል። በፖለቲካ ሳታየር ነው አሁን ምን ልታዘዝም፣ ግራ ቀኝም አሽሙር ነው፣ ሽሙጥ ነው። ስለዚህ ማጋነን ይፈቅድልሻል። በጣም አንድ ምእንትን ላይ የምልታዘዝም ላይ የሆነ ግራቀኝ ላይ የተቸገር ነው ምንድን ነው እንደዛ ልናሸሙር ሽሙጥ ልናደርግ የፈለግነው ነው ነገር ለሪያሊቱ እየቀረበብን መጣ። አሁን እና እንደውም ስናወራ አሬቻ ጋር እንዲ አላስቆመክ አረችንን እንባባላለን እየቀደመችን እና አሁን ሳምሀው እንደ ምልታዘዝ እንደ ግራቀኝ አይነት ስራዎች ህብረተሰቡ ላይ አንድ የሆነ መወያያ ነጥብ መፍጠር ይችሉ እንደሆነ ትልቅ አስተዋጽኦ ነው ብዬ አስባለሁ። በወንዶች ማረሚያ ቤት ውስጥ የተመለሰው ምናባዊው ምን ልታዘዝ ካፌ በቀጣዮቹ ክፍሎች የሴት ታራሚዎችንም እያስተዋወቀ ይቀጥላል። ቢንያም እንደሚለው እሱና ሁሉም የድራማው ተሳታፊዎች ቢያንስ ተጨማሪ ሶስት ምዕራፎችን ለመጓዝ ተዘጋጅተዋል። ድራማው መቆየት እስከቻለበት ጊዜ ድረስም ለማህበረሰቡ የፖለቲካ መተንፈሻ ሆኖ ያገለግላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምን ልታዘዝ ባልደረቦችን ዋጅንና ሚኪን እናመሰግናለን። ሁሉንም የድራማ አካል የሆኑ ተዋንያን እንዲሁም ከካሜራው ጀርባ ያሉ ባለሙያዎችንም በርቱ እንላለን። አዎ፣ በርቱ ከእናንተ ብዙ ስራዎችን እንጠብቃለን። እኛ ግን ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል። ልክ ነው ደሬ። ከዛ በፊት ግን ለመሰናበቻ ያዘጋጀነው አንድ ሙዚቃ አለ። ቆየት ያለውን ጥላሁን ገሰሰ አይከዳሽም ልቤ እያለ የሚጫወተውን Musik an <music> አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመይሶ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።